አውሮፓና ጀርመን ብሪታንያና የአውሮፓ ህብረት በተስማሙበት የብሬግዚት ውል መሰረት ብሪታንያ ከ17 ቀናት በኋላ ከህብረቱ አባልነት ትወጣለች ተብሎ ቢጠበቅም የብሬግዚት ውል ከብሪታንያ ምክር ቤት በኩል በተነሳበት ተቃውሞ ሰበብ ብሪታንያ ከህብረቱ እንዴት እንደምትወጣ እስካሁን ግልጽ ሳይሆን ቆይቷል። የብሪታንያ ምክር ቤት አባላት በተለይ የአየርላንድንና የሰሜን አየርላንድን ድንበር ጉዳይ የሚመለከተው የውሉ ክፍል ካልተሻሻለ እንደማይቀበሉት ደጋግመው አሳውቀዋል። በፓርላማው አባላት ጥያቄ መሰረት ውሉ በሚሻሻልበት መንገድ ላይ ከአውሮጳ ህብረት ባለስልጣናት ጋር ለመነጋገር ብራስልስና ሌሎች ከተሞች ሲመላለሱ የቆዩት የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ይህንኑ ጥያቄ ይዘው ትናንት ማታ ሳይቀር ከአውሮጳ ህብረት ኮሚሽን ፕሬዚደንት ዣን ክሎድ ዩንከር ጋር ስትራስቡርግ ፈረንሳይ ውስጥ መክረው ነበረ። ከምክክሩ በኋላም የፓርላማ አባላቱ ለሚቃወሙት የአየርላንድ ድንበር ጉዳይ የህግ ማዕቀፍ አባሪ የሚያደርግ ለውጥ ላይ መስማማታቸው ተገልጿል። ስምምነቱን ሜይ ለብሪታንያ ዋስትና የሚሰጥ ብለውታል። ሁለቱ ወገኖች ትናንት ከተነጋገሩ በኋላ የተስማሙባቸውን ጉዳዮች የብራስልሱ ወኪላችን ገበያው ንጉሴ በሶስት ይከፍላቸዋል። አንደኛ ነገር ዋናው ዶኩሜንት የመውጫው ሰነድ እንዳለ ሆኖ ተጨማሪ ግን አዲስ የህግ ማዕቀፍ ወይም ዩኬ በህግ ልትጠይቅ የምትችልበትን እድል የሚሰጥ በእንግሊዝኛ ሌጋሊ ባይንዲንግ ኢንስትሩሜንት የሚሉትን እንደተፈራረሙ ተገልጿል። ምንድን ነው? ዩኬና አውሮፓ ህብረት በሚቀጥሉት ሁለት ዓመታት በወደፊቱ ግንኙነታቸው ላይ ካልተስማሙ ድንበሩን በሚመለከት ልትቆጣጠርና መብቷን ልታስከብር የምትችልበት አግባብ በህግ ልትጠይቅ ትችላለች የሚል እድል። ይሄ በፊት አልነበረም። አሁን ይሄ እንደ አንድ ተጨማሪ ተደርጎ ተወስዷል። ሁለተኛ ነገር፣ ሁለቱ ደግሞ ያወጡት የጋራ የፖለቲካ መግለጫ አለ። ይሄ ምንድን ነው የሚለው። በሁለተኛ ደረጃ ሌላ አማራጭ ኦልተርኔቲቭ አሬንጅሜንት ዋናው ነገር በአይርላንድ እና በሰሜን አይርላንድ መካከል ኬላ እንዳይኖር ቁጥጥር እንዳይኖር፣ ይሄ ሳይኖር ግን ዩኬ ደግሞ እንዴት አድርጋ ነው ሉዓላዊነቷን የምታስከብረው የሚለውን ወደፊት ቴክኖሎጂ በመጠቀም ይሁን በምን ብቻ ከደሴምበር ሁለት ሺህ ሀያ በኋላ እንደገና ሊያውት ይህንን ምድል እንደተሰጠ፣ በሶስተኛ ደረጃ ራሷ ዩኬ ዩኒላትራሊ ወይም ብቻዋን ያወጣችው መግለጫ ነው። ምንድን ነው ያስታወቀችው? ይህንን የጀርባውን በር በሚመለከት ዩኬ ላትጠቀምበት ላትገደር ትችላለች። ከፈለገች ስለዚህ ሉዓላዊነቷን እና ድንበሯን ልታስከብር ትችላለች የሚል መግለጫ ነው። ተደረገ የተባለው ማሻሻያ ግን የብሪታንያ ፓርላማ አባላትን ጥያቄ የሚያሟላ አይደለም የሚል ትችት ቀርቦበታል። የሜይ የህግ አማካሪ ጠቅላይ አቃቤ ህግ ጂኦፍሪ ኮክስ ዛሬ እንዳሉት አሁንም የተለወጠ ነገር የለም። በእርሳቸው አባባል ተደረገ የተባለው ማሻሻያ በተለይ ከህብረቱ ጋር የሚካሄደው የንግድ ድርድር እንዳይሳካ የሚያደርጉ ህጋዊ ስጋቶችን አላስወገደም። ያም ሆኖ ግን የአውሮጳ ህብረት አሁን የሰጠው ዋስትና ብሪታንያ ላልተወሰነ ጊዜና ካለፈቃዷ የአየርላንድና የሰሜን አየርላንድ ድንበር ክፍት ሆኖ እንዲቆይ በሚያደርገው በዚህ ውል ምክንያት ልትታሰር የምትችልበትን ስጋት ግን ቀንሷል ብለዋል። የአውሮፓ ህብረት ከዚህ ቀደም የብሬግዚት ውል እንደማይሻሻል በተደጋጋሚ ሲያሳውቅ ነበረ። ታዲያ ትናንት ከሜይ ጋር የተስማማባቸው ነጥቦች ውሉ ተሻሻለ ሊያስብሉ የሚያስችሉ ይሆን? በመሰረቱ የተቀየረ ውል የለም አባሪዎች ናቸው። ስለዚህ ለምሳሌ አሁን አንዱ በመውጫ ሰነዱ ላይ የጀርባውን በር ዩኬ በጋራ ገበያው የማትቀጥል ከሆነ የአየርላንድ እና ሰሜን አየርላንድ ደንበር እንዳለ ይቀጥላል የአውሮፓ ህብረት ህጎችን ተግባራዊ ይሆናሉ ነው የሚለው ስለዚህ አሁን በድርድር ዩኬ ይህንን አስመልክቶ ቅሬታ ካላት በህግ ልትጠይቅ ትችላለች ነው እንጂ የሚለው ያንን ህግ የሚሽር የለውም ሁለተኛ ነገር የባክስቶፕም ሌላ አማራጭ ሀሳብ ልንነጋገር እንችላለን ነው እንጂ የሚለው። ይሄንን በተግባር ይውላል የተባለውን የጀርባ በር አሰራር ጉዳይ የሚሽር አይደለም። ስለዚህ በመሰረቱ የብሬግዚቱ ውል ከአውሮፓ ህብረት በኩል መሰረታዊ የሆነ ለውጥ እንደሌለው እና ያንኑ ግን ምናልባት አንዳንድ መፈናፈኛዎች በተለይ ለዩኬ ፓርላማ አባላት መፈናፈኛና ምናልባት አንዳንድ ነገሮችን ከመስጠት ውጭ በመሰረቱ በተደረገው ውል ላይ ለውጥ እንደሌለ ነው የሚታመነው። ፕሬዚዳንት ጆን ከርምና ያረጋገጡት የብሪታንያ ፓርላማ በብሬግዚት ውል ላይ በጥር ወር በሰጠው ድምፅ ሳይቀበለው ቀርቷል። ያኔ ሜይ የተሻሻለ ውል ይዘው ለመምጣት ቃል ገብተው ነበረ ለፓርላማቸው። ሜይ ለፓርላማቸው ቃል በገቡት መሰረትም ከአውሮፓ ህብረት ጋር ተነጋግረው በተስማሙበት ለብሪታንያ ዋስትና ይሰጣል በተባለው አዲስ ሀሳብ ላይ ዛሬ ማምሻውን የብሪታንያ ምክር ቤት አባላት ድምፅ ይሰጣሉ ተብሎ ይጠበቃል። ፓርላማው ዛሬ በሚቀርብለት አዲስ ሀሳብ ይስማማ አይስማማ ከወዲሁ ለመገመት ያዳግታል። ሆኖም ውሉን ከተቀበለ በስምምነቱ መሰረት የብሬግዚት ሂደት ይቀጥላል። ካልተስማሙስ ፓርላማው በዛሬ ዕለት አንስማማም የሚል ደረጃ ላይ ከደረሰ ነገ ሌላ ስብሰባ ይኖራል ማለት ነው። ፓርላማው ዛሬ ወይዘሮ ቴሬዛ ሜይን ደግፎ ከተስማማ በመጋቢት ሀያ በዚህ በፈረንጆች ደግሞ ማርች ሀያ ዘጠኝ ብሪታንያ እንግዲህ ከአውሮፓ ህብረት በውሉ መሰረት ትወጣለች ማለት ነው። እንግዲህ ፓርላማው በዛሬ ዕለት ካልተስማማ በነገ ዕለት እንደገና የሚደረግ ሌላ ምርጫ አለ። ይሄ ምርጫ ምንድን ነው? ብሪታንያ ያለምንም ቅድመ ሁኔታ ትውጣ ወይስ ደግሞ ያለ ቅድመ ሁኔታ እንዳትወጣ ገደብ እንስጥ የሚለው ነው፣ ፓርላማው የሚወያየው በነገው ዕለት። እንግዲህ ብሪታንያ ያለምንም ቅድመ ሁኔታ ትውጣ ከተባለ አሁንም ወይዘሮ ትሬዛ እንግዲህ ያለምንም ስምምነት ከአውሮፓ ማህበር በሀያ ዘጠኝ ማርች ማለትም በመጋቢት ሀያ መውጣት ብሪታንያ ትወጣለች ማለት ነው። አይ ያለ ስምምነት መውጣት ያለብንም ካለ ፓርላማው እንደገና ደግሞ ሀሙስ ሶስተኛ ስብሰባ ይደረጋል። በሀሙስ ሁለት የሚደረገው ስብሰባ ምንድን ነው? የአርቲክል አምሳ የተሰኘውን እንደገና እናራዝመው ወይስ ደግሞ ሌላ ምርጫ እንዲደረግ ይደረግ የሚል ነው። ሶስቱን የዘረዘርኩልሽን ሁኔታዎች የማታው ስብሰባ እንግዲህ ምርጫ ውጤት ይወስነዋል ማለት ነው። የለንደን ወኪላችን ድልነሳው ጌታነህ እንዳለው እነዚህ አስቀድመው የተያዙ እቅዶች መተግበራቸውን የሚወስነው የዛሬ ማታው የድምፅ አሰጣጥ ውጤት ነው። ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ ህዝቡ ከወሰነ ሶስት ዓመት ሊሞላ ጥቂት ወራት ብቻ ናቸው የቀሩት። እነዚህ ጊዜያትም በሀገሪቱ የክፍፍል የክርክርና የውዝግብ ጊዜያት ሆነው ነው የዘለቁት። ድልነሳው እንደሚለው ሂደቱ በፖለቲከኞችም ዘንድ ይሁን በተለያዩ የህብረተሰብ ክፍሎች ላይ መሰላቸትንና አለመረጋጋትን ያስከተለ ስጋትም ያሳደረ ነበረ። የተጽዕኖ በህዝቡ ላይ ብቻ ሳይሆን ያው ህዝብ እንደራሲዎችም ያው በፓርላማው ላይ ተከፋፍሎ፣ እንዲያውም ወይዘሮ ቴሬዛ ሜይ የራሳቸው ሚኒስትሮች ምክትል ሚኒስትሮች የነበሩ ወደ አስር ከገደማ አስራ አንድ ገደማ ከስልጣናቸው ለቀዋል። እንደገና አሁን ደግሞ ሶስት የራሳቸው የፓርቲ አባላት ለቀው ወጥተዋል እና አሁን ከሌበር የፓርቲ ጋር ተገንጥለው ከወጡት ጋር አንድ ላይ ሆነዋል። እንግዲህ ትልቁ ውዝግብ እዚያው እንግዲህ ፓርላማ ውስጥ አለ። እንደገና በህብረተሰቡ ዘንድ ደግሞ እንደዚህ ሁለት አይነት ውዝግብ ነው ያለ። አብዛኛው ወጣቱ ህብረተሰብ ከአውሮፓ ህብረት መውጣት አይፈልግም። ምክንያቱም ወጣቱ ብዙ እድል የስራ እድል ሁሉ ነገር ከአውሮፓ ጋር ተያይዞ የሚመጣ ስለሆነ በዚያ መቆየት ይፈልጋሉ እና ምንድን ነው ምርጫውን ደግሞ የመረጡት ሰዎች ብሪታንያ ከአውሮፓ ህብረት ከወጣች በኋላ በሚኖረው የንግድ ልውውጥ ወይም ደግሞ የዜጎች እንደልባቸው ተዘዋውሮ የመስራት ሁኔታው በጣም እንግዲህ ብዙውን ሰው ትንሽ ደስተኛ ያላደረገው ነው። በተለይ ትልቁ ከፍተኛው ተቃውሞ ያለው በንግድ አካባቢ ነው። እንግዲህ ነጋዴዎች በብዛት በተለይ ትላልቅ ድርጅቶች አሏቸው። አሁን ሁሉ ብሪታንያን እየለቀቁ ወደ ሌላ ሀገር ድርጅታቸውን ወደ አይርላንድ ማለትም የአይርላንድ ሪፑብሊክ ደቡብ አይርላንድ ማለት ነው። ወደዚያ እያያዙ ዞሩ ነው። ሌሎችም ደግሞ ወደ ፈረንሳይ የተወሰዱትም ወደ ጀርመን እየወሰዱ ነው ያሉት እና በጣም አስቸጋሪ ሁኔታ ነው። በተለይ እንግዲህ የሀገሪቱ ኢኮኖሚ ከብሪታንያ ያለምንም ውል ከወጣች ከፍተኛ አደጋ ላይ ይወጣል። ለሶስት ለአራት ለአምስት ዓመት ሀገሪቱ ቀውስ ውስጥ ቆያለች ተብሎ ነው የሚፈራው። የብሬግዚት ውል ያስከተለው ውዝግብና ሂደቱ በብሪታንያ ብቻ ሳይሆን በአውሮጳ ህብረት ላይም ልዩ ልዩ ተጽዕኖዎችን ማሳደሩ አልቀረም። እነዚህ ተጽዕኖዎች ግን እንደ ገበያው አሉታዊ ብቻ አልነበሩም። እንደሚታወቀው የአውሮፓ ህብረት አሁን የምርጫ ጊዜ ነው። ይሄ ምርጫ ጊዜ ግን ከፍተኛ እድል ሰጥቷል ለአውሮፓ አፍቃሪዎች። ምክንያቱም እነዚህ የአውሮፓ ህብረት ሊቃወሙ የነበሩ ዩሮስኬፕቲክ የሚባሉት አሁን የዩኬ ጉዳይ ጥሩ ምሳሌ አይደለም። ዩኬ ወጣለሁ ብላ ለመውጣት ያለው ውጣውረድ ሁለተኛ ያለው መጻኢ የፖለቲካና የኢኮኖሚ ሁኔታ ይሄ ሁሉ አንድነቱ ምን ያህል አስፈላጊ እንደሆነ ምን ያህል ተደጋጋፊ እንደሆነ ዛሬ ባለንበት ዘመን አንዱ ከአንዱ ኢኮኖሚውም፣ ማህበራዊ ህይወቱም፣ የዕለት ተዕለት ህይወቱም ተያይዞ ባለበት ሁኔታ እነዚህ መውጣቱ ምን ያህል አስቸጋሪ እንደሆነ ከፖለቲካ ዲስኩር አልፎ በተጨባጭ የየዕለቱን ህይወት እንደሚነካ የታየበት በመሆኑ እነዚህ አውሮፓን የሚያጥላሉትና ብሔረተኛ ድርጅቶች በዚህ መጻይ የምርጫ ወቅት ብዙ የሚሉትን ሳያሳጣቸው ለአውሮፓ የሚሰብኩትና አውሮፓ አፍቃሪዎችን ደግሞ ምን ያህል ይሄ የአንድነቱ የአውሮፓ ሕብረት ፕሮጀክት ምን ያህል ጠቃሚ እንደሆነ እንደ ማሳያ ተወስዶ ሊገለገል ይችላል። ስለዚህ በአውሮፓ ህብረት በተለይ እነዚህ ኒሮ ስኬፕቲኮችን በምርጫ ለማሸነፍ የአውሮፓ የእንግሊዝ የዚህ የብሬግዚት ጉዳይ ጥሩ ማሳያ ሆኖ ይቀርባል የሚል ሁኔታ ይታያል። የብሪታንያ ፓርላማ በብሬግዚት ውላይ ዛሬ የሚያሳልፈው ውሳኔ የብሬግዚትን ጉዳይ ወደ መጨረሻው ምዕራፍ ያደርሳል ተብሎ እየተጠበቀ ነው። ቴሬሳ ሜይም ዛሬ የብሪታንያ ምክር ቤትን ድጋፍ እንደሚያገኙ ሙሉ እምነት አለኝ ብለዋል። ይሳካላቸው ይሆን? የጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።